የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ፈርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የጥቅምት 26 የዕለተ ሰኞ 2016 ዓ ም መሰናዶው ጀመረ።

በጎርፍ እየተጥለቀለቁ ባሉ የሶማሌ ክልል ዞኖች ከ23000 በላይ አባወራዎች ተፈናቀሉ። ባለን መረጃ እስካሁን እንደነገርኩ አ 42300 አባወራዎች እንደተጎዱ ነው። 23132 አባወራዎቹ ደግሞ ተፈናቀሉ ናቸው።

የሰማችኋቸው የሶማሌ ክልል የአደጋ ስጋት ስራ አመራር ቢሮው የአደጋ ቅድመ ማስጠንቀቂያ አስተባባሪ አቶ በሺር አረብ ናቸው። በዚህ ዙሪያ በምሽቱ ዘገባ ይኖረናል። በሌላ በኩል በግጭት በከረሙት የኦሮሚያ ክልል ወለጋ ዞኖች ሰብአዊ ድጋፍ እየተስተጓጎለ ነው የሚለውን በተመለከተም ዘገባ አለን። ይህና ሌሎች መሰናዶችን ይዘን ነው ወደ እናንተ የመጣ ነው። ሰላም ጤና ስጥለን። የተከበራችሁ አድማጮቻችን ተመልካቾቻችን እንደምናምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ እስከ ምሽቱ አራት ሰዓት ድረስ

ስፖርት የሚተላለፈው መሰናዶ በመምራት ኤደን ገረመው አብሬያችሁ ዘልቃለሁ። እንዲሁም ደግሞ ብርሃን ኃይሉ ስርጭቱን ከዚህ ከስቱዲዮ ታቀናብርልናለች። ጽዮን ግርማ ዋና አዘጋጇ ናት። ስርጭቶቻችንን ከመደበኛው የሬዲዮ ሞገድ በተጨማሪ በቪያ ማህሪክ የፌስቡክ ገጽና ድረገጽ ላይ እንድትከታተሉ በአክብሮት እየጋበዝን አሁን ከዓለም ዙሪያ ወደ አሰናዳ ናቸው ዜናዎች እንሻገራለን።

በድጋሚ እንደምናመሻችሁ ዜናውን የማሰማችሁ እንግዲህ ወሌ ነኝ። ብሊንከን በመካከለኛው ምስራቅ ያደረጉት ጉብኝት ካለ ውጤት ተጠናቀቀ፣ ደቡብ አፍሪካ እስራኤል የሚገኙ ዲፕሎማቶቿን ጠራች፣ እንዲሁም በደቡብ ሱዳን 1.6 ሚሊዮን ሕጻናት ረሃብ ሊገጥማቸው ይችላል ተባለ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ዝርዝሩ እናልፋለን። እስራኤል በሀማስ ላይ ጥቃቷን ባጠናከረችበት በዚህ ወቅት በጋዛ የሚገኙ ሲቪሎች የሚረዱበትን መንገድ በተመለከተ

በአካባቢው ሀገራት መካከል አንዳች አይነት መግባባትን ለመፍጠር በመካከለኛው ምስራቅ ጉብኝት ሲያደርጉ የቆዩት የአሜሪካው የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የተሳካ ውጤት ሳያገኙ ቀርተዋል። ባሳለፍነው ሳምንት ወደ አምስት የአካባቢው ሀገራት የተጓዙት ብሊንከን ዛሬ ቱርክ ላይ ከሀገሪቱ የውጭ ጉዳይ ሚኒስትር ሀካን ፊዳን ጋር መክረዋል። በሀማስ የታገቱ ሰዎችን ለማስለቀቅና ጦርነቱ ወደ ቀጠናው እንዳይስፋፋ እንዲሁም በጋዛ የሚገኙ ሲቪሎች ስቃያቸው ጋብ እንዲል

እስራኤል እያካሄደች ካለው የማያባራ ጥቃት ሰብዓዊ እፎይታ እንድታደርግ በሚል በፕሬዝደንት ጆ ባይደን አስተዳደር ለቀረበው ሀሳብ ድጋፍ ለማሰባሰብ ብሊንከን ወደ ቀጠናው ሀገራት አምርተው የነበረ ቢሆንም የተፈለገውን ውጤት እንዳላገኙ የአሶሴትድ ፕሬስ ዘገባ አመልክቷል። በእስራኤልና በእስራኤል በተያዘችው ዌስት ባንክ፣ ዮርዳኖስ፣ ቆጵሮስ፣ ኢራቅና በስተመጨረሻም ዛሬ ቱርክ የነበሩት ብሊንከን

አንካራን ከመለቀቃቸው በፊት እንደተናገሩት በሁሉም ነገር መግባባት እንደማንችል ግልጽ ነው፣ ነገር ግን በአንዳንድ ሁኔታዎች ላይ የጋራ እይታ አለ ሲሉ ተደምጠዋል። ብሊንከን ጉብኝታቸውን ያደረጉት የእስራኤል ጦር የጋዛ ከተማን ከበው ሰሜናዊንና

በሐማስ ቁጥጥር ስር ያለውን የሰርጥ ክፍል ተቆርጦ እንዲቀር ባደረገበት ወቅት ነው። የእስራኤል ወታደሮች ዛሬ ሰኞ ወይም ነገ ወደ ጋዛ ከተማ እንደሚገቡ ሲጠበቅ፣ ከሐማስ ታጣቂዎች ጋር የመንገድ ላይ እንዲሁም በመሬት ውስጥ መተላለፊያ የሚደረግ ውጊያ ይጠብቃቸዋል ተብሏል። እስካሁን 9700 ፍልስጤማውያን እንደተገደሉ ሲነገር፣ በመጪዎቹ ቀናት በሁለቱም ወገን የተጎጂዎች ቁጥር ሊጨምር እንደሚችል ተገምቷል።

በተቻለ መጠን ሲቪሎች እንዳይጎዱና ተጨማሪ የሰብአዊ እርዳታ ወደ ጋዛ እንዲገባ ለእስራኤል መናገራቸውን ብሊንከን አስታውቀዋል። ብሊንከን ከቱርክ የውጭ ጉዳይ ሚኒስትር ሀካን ፊዳን ጋር በሚነጋገሩበት ወቅት በሚኒስቴር መስሪያ ቤቱ አቅራቢያ የፍልስጤምንና የቱርክን ባንዲራ የያዙ ተቃዋሚዎች ሰልፍ አድርገዋል። ሰልፈኞቹ ብሊንከን ቱርክ ለቀው እንዲወጡ ጠይቀዋል። ይህ በእንዲህ እንዳለ በሺህ የሚቆጠሩ ሰልፈኞች በዋሽንግተን ዲሲ መንገዶች ላይ በመዘዋወር

የፕሬዚደንት ባይደን አስተዳደር ለእስራኤል የሚሰጠውን ድጋፍ አውግዘዋል። የፍልስጤማውያን መፈክር የሆነውንና ከዮርዳኖስ ወንዝ ምዕራብ አንስቶ እስከ ሜዲትሬኒያን ባህር ያለውን ቦታ ለማመልከት የሚጠቀሙበትን ከወንዝ እስከ ባህሩ ፍልስጤም ነጻ ትወጣለች የሚለውን መፈክር ሲያስተጋቡ ተደምጠዋል። በሌላ በኩል የተባበሩት መንግስታት ድርጅት የዓለም ምግብ ፕሮግራም ዋና ሥራ አስፈጻሚ ሲንዲ ማኬይን

በጋዛ የሚታየው የሰብአዊ እርዳታ ፍላጎት በማየሉ እና ምግብም እያለቀ በመሆኑ አስቸኳይ እርዳታ እንዲደረግ ጥሪ ያደረጉ። በጋዛ እና በግብፅ መካከል በሚገኘው የራፋ መተላለፊያ ላይ ሆነው ጥሪ ያቀረቡት ሲንዲ ማኬን በጋዛ የሚገኙ እናቶች ዛሬን ልጆቻቸውን ስለመመገባቸው ወይም ነገን ስለማየታቸው እርግጠኞች አይደሉም ሲሉ ተደምጠዋል። በሚሊዮን ለሚቆጠሩና በቀውሱ ህይወታቸውን ለተመሳቀለ ሰዎች እርዳታ እንዲሰጥ

አስቸኳይ ጥሬን አቀርባለሁ ብለዋል። ለሁለት ቀናት በግብፅ ጉብኝት ያደረጉት ሲንዲ ማኬን ከአገሪቱ ፕሬዚደንት አብደልፈታህ አልሲሲ እና ከከፍተኛ ባለሥልጣኖች ጋር ተገናኝተዋል። በተጨማሪም በግብፅ የቀይ ጨረቃና በሌሎችም በራፋ የሚደረገውን የሰብአዊ እንቅስቃሴ ጎብኝተዋል። የዓለም ምግብ ፕሮግራም ትኩስ ዳቦ፣ ቴምር እና የታሸገ ምግብ በማዳረስ ላይ መሆኑም ታውቋል።

የፍልስጤማውያኑ ጠቅላይ ሚኒስትር ሙሐመድ ሽቴያ በጋዛ የሚገኙ ሰዎች ያሉበትን ሁኔታ በሚመለከት ዌስት ባንክ በምትገኘው ራማላ ከተማ በተደረገ የካቢኔ ስብሰባ ላይ ማልቀሳቸውን የአሶሴትድ ፕሬስ ዘገባ አመልክተዋል። የፍልስጤማውያኑ ጠቅላይ ሚኒስትር የእስራኤል የቅርስ ሚኒስትር አሚሃይ ኤላሂው ጋዛ ላይ የኒውክሌር ቦምብ መጣል አንድ አማራጭ ነው ብለው የተናገሩትን በካቢኔው ስብሰባ ላይ አንስተዋል።

የሚኒስትሩን አስተያየት ተከትሎ የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ነታንያሁ ከካቢኔ ስብሰባ አግደዋቸዋል። አስተያየታቸው የፈጠረውን ቁጣ ተከትሎ ዘይባ የአነጋገር መጠቀማቸው እንደሆነ ሚኒስትሩ ተናግረዋል። ዓለም አቀፉ የወንጀል ችሎት የመያዣ ትዕዛዝ እንዲያወጣ መሐመድ ሽታያ ጠይቀዋል። የተባበሩት መንግስታት ድርጅት ዓለም አቀፍ የሕፃናት ቀን ክብረ በዓልን ሰርዞ በምትኩ በእስራኤል ገዳይ ማሽን ብለው በጠቀሱት ምክንያት ትምህርት ቤት መሄድ ያልቻሉትን ፍልስጤማውያን ፎቶዎች እንዲያትም ጠይቀዋል።

በጦርነቱ የተገደሉትን ሲቪሎች ቁጥር በመመልከት እስራኤል ያልተመጣጠነ ኃይል በመጠቀም ላይ ነች የሚል ነቀፌታ በመቅረብ ላይ ነው። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው።

ደቡብ አፍሪካ እስራኤል የሚገኙ ዲፕሎማቶቿን ለምክክር በሚል እንደ ጠራች የአገሪቱ የውጭ ጉዳይ ሚኒስትር አስታውቀዋል። እየተካሄደ ባለው ጦርነት ምክንያት የሲቪሎች ሞት እየጨመረ በመምጣቱ ሀገራቸው ዲፕሎማቶቿን መጥራቷ የተለመደ አሰራር ነው ሲሉ የውጭ ጉዳይ ሚኒስትሯ ናለዲ ፓንዶር ተናግረዋል። ደቡብ አፍሪካ በመካከለኛው ምስራቅ ሰላም እንዲሰፍን በመጣር እንዲሁም የፍልስጤማውያንን ጥያቄ ቀድሞ ከነበራት የአፓርታይድ አገዛዝ ጋር በማመሳሰል ስትደግፍ ቆይታለች።

የህጻናትና ሲቪሎች ግድያ አሳሳቢ እንደሆነ ሚኒስትሩ ጨምረው ገልጸዋል። የእስራኤልን አቋም በሚተቹት ላይ በፕሪቶሪያ የሚገኙት የእስራኤል አምባሳደር የሚሰጡት አጸያፊ ያሉት አስተያየትም አሳሳቢ ነው ስትል ደቡብ አፍሪካ ገልጻለች። በደቡብ ሱዳን በየዓመቱ እየጨመረ በመጣው የጎርፍ አደጋ ምክንያት በመጭ የፈረንጆች ዓመት አንድ ነጥብ 6 ሚሊዮን ሕጻናት ረሃብ ሊገጥማቸው እንደሚችል የዓለም ምግብ ፕሮግራም ዛሬ አስታውቋል።

ፕሮግራሙ እንዳለው በውሃ በተጠለቀለቀ አካባቢ ያሉ ሰዎች ምግብ ማግኘት አይችሉም። በተጨማሪም በጎርፍ ምክንያት እየጨመረ የመጣው የውሃ ወለድ በሽታም ትልቅ ስጋት ፈጥሯል። ግጭት፣ የተፈጥሮ አደጋ፣ የኢኮኖሚ ጉስቁልና ና የፖለቲካ ውጥንቅጥ የዓለም አዲሲቱን አገር ደቡብ ሱዳን ሲያብጣት ከርሟል። በመጪው የፈረንጆች ዓመት ከ16 ሚሊዮን በላይ ህፃናት የተመጣጠነ ምግብ እጦት እንደሚገጥማቸው የዓለም ምግብ ፕሮግራም አስታውቋል።

በመጨረሻም የቀድሞ የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕና ኩባንያቸው ማጭበርበር ፈጽመዋል በሚል በቀረበባቸው ክስ ላይ የምስክርነት ቃላቸውን ለመስጠት ዛሬ በኒውዮርክ በሚገኝ ፍርድ ቤት ቀርበዋል። ባለፈው ሳምንት ለሁለቱ ልጆቻቸው እንደቀረቡት የሰሉ መስቀለኛ ጥያቄዎች ለቀድሞው ፕሬዝደንትም እንደሚቀርቡ ይጠበቃል። ትረምፕና ኩባንያቸው የነበራቸው የሂሳብ አያያዝ የተጨበረበረ ነው ሲሉ ዳኛው ቀደም ብለው ወስነዋል።

ትረምፕ ከባንኮችና ከሌሎችም ተቋማት የገንዘብ ብድር ለማግኘት ሲሉ ሀብታቸውን እጅግ አጋነው ነው በማቅረብ ማጭበርበር ፈጽመዋል በሚል ነበር የኒውዮርክ ግዛት አቃቢያን ህጋት ቅስ ክስ ያቀረቡት። በዚህም 100 ሚሊዮን ዶላር ብድር አግኝተዋል። ሀብታቸው ካለው ዋጋ 2 ቢሊዮን ዶላር ጨምረው አቅርበዋል ተብሏል። ትረምፕ ምንም ጥፋት እንዳላጠፉ ይገልጻሉ። የኒውዮርኳ ጠቅላይ አቃቢ ህግ ለቲሻ ጄምስ በትረምፕ ላይ

250 ሚሊዮን ዶላር ቅጣት እንዲጣል ጠይቀዋል። እንደ ሌሎቹ አራት ክሶች ይሄኛው ክስ ትራምፕን ለእስር የሚዳርግ አይሆንም ተብሏል። ክብራትና ክብራን ለምሽቱ ለዜና የተመደበው ክፍለ ጊዜ በዚሁ ተፈጽመዋል። ለቀሪው ክፍለ ጊዜ ወደ ኤደን መራቸው አሉ

ዓለም ዙሪያ ለተጠናቀሩት ዜናዎች እንግዳ ወልዴን አመሰግናለሁ። በመከታተል ላይ የምትገኙት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ ስቱዲዮ 18 የሚተላለፍላችሁን የሰኞ ምሽት መሰናዷችን ነው። አብራችሁን ስለሆናችሁ እናመሰግናለን። ኤደን ገረመ መሰናዳውን በመምራት፣ ጽዮን ግርማ በዋና አዘጋጅነት፣ ብርሃን ኃይሉ ስርጭቱን ከስቱዲዮ በማቀናበር ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎችና እንዲሁም ደግሞ የዲጂታል ባለሙያዎች ጋር በመሆን አብራ

ሰዎቹን ታምሹ ዘንድ በአክብሮት እንጋብዛለን። ስርጭታችንን ከመደበኛው የሬዲዮ ሞገድ በተጨማሪ በቪዮ ማሀሪክ የፌስቡክ ገጽና ድረ ገጽ ላይ እንድትከታተሉ እንጋብዛለን። በልጅነት ከፍራቻ ይጀምራል እና ራስን አለመተማመን በየጊዜው ሲወጡ ወደ ትምህርት ቤት ሲሄዱ ከአሁን ጊዜ ምን ደረሰብ፣ ዛሬ መቱኛል፣ ዛሬ ደበደቡኛል፣ ዛሬ ስም ያወጡልኛል የማለት ፍራቻ ይመጣል።

ያ ነገር በጊዜ ካልተስተካከለ እየቆየ ልጆቹ ያንን መጥፎ ስሜት የራሳቸው ያደርጉታል።

በእንግሊዝኛ አጠራሩ ቡሊንግ በመባል የሚታወቀውን ልጆች በትምህርት ቤት አሊያም ደግሞ በሰፈር ውስጥ በእድሜ እኩያዎቻቸው በሆኑ ጉልበተኞች አሊያም ደግሞ ታላላቆቻቸው በሆኑ ሌሎች የሚፈጸሙ ጥቃቶችና ወከባዎች ሊያደርሱ የሚችሏቸውን ጉዳቶች አስመልክቶ ከተካሄደ ቃለ ምልልስ ላይ የተወሰደ ድምጽ ነው የሰማችሁት። የሰማቸው ዶክተር ቢኒያም ገሰሰ ናቸው። በምሽቱ በሁለተኛው አጋማሽ ስርጭታችን ሀኪሙን ይጠይቁ መሰናዶ ላይ እንግዳችንን አድርገናችኋል ወደ በኋላ

ቦታ ላይ የምንመጣበት ይሆናል። አሁን ለምሽት ወደ ያዝነው አብይ ርዕስ እንሻገር። በሶማሌ ክልል ባለፉት ሳምንታት በተከታታይ በጣለው ከባድ ዝናብ ምክንያት 24 ሰዎች እንደሞቱ ሞቱ እና ከ23 ሺ በላይ አባወራዎች እንደተፈናቀሉ ክልሉ አስታወቀ። በክልሉ አስራ አንድ ዞኖች ስምንቱ በተለያዩ ደረጃ የሰሞኑ ጎርፍ ተጎጆች እንደሆኑም

ተገልጿል። ዶሎ አዶ፣ ቀላፎና ጭረቲ ዞኖች የከፋ ጉዳት እንደደረሰባቸው ሲታወቅ ዛሬ ሰኞ በክልሉ ርዕሰ መስተዳደር የተመራ ከፍተኛ አመራር ቡድን ወደ ዶሎ አዶ ማቅናቱም ተመልክቷል። አዲስ ቸኮል ዘገባ አለው። በሶማሌ ክልል ለተከታታይ ሳምንታት በጣለ ከባድ ዝናብ በርካታ አካባቢዎች በጎርፍ እንደተጥለቀለቁ

በክልሉ የአደጋ ስጋት ስራ አመራር ቢሮ የአደጋ ቅድመ ማስጠንቀቂያ አስተባባሪ የሆኑት አቶ በሽር አረብ በተለይ ለአሜሪካ ድምፅ አስታውቀዋል። የተለያዩ ወረዳዎች የተለያየ የሆነ አይነት ጉዳት ነው ያለው። በዚህም ጊዜ ስምንት ዞኖች ሀያ ሰባት ወረዳ እንዲሁም በሰማኒያ ሁለት አካባቢዎች ወይ አካባቢዎች የጎርፍ ጉዳት ተከስተዋል።

በአደጋው ከ42 ሺህ በላይ አባወራዎች እንደተጎዱ የሟቾችና ተፈናቃዮች ቁጥርም በየጊዜው እየጨመረ እንደሚገኝ አስተባባሪው ገልጸዋል። ባለን መረጃ እስካሁን እንደነገርኩ 42,300 አባወራዎች እንደተጎዱ ነው። 23132 አባወራዎቹ ደግሞ ማ ተፈናቀሉ ናቸው። እስካሁን በተለያዩ ምክንያቶች ዝነብ መዝነብ ከመጣል ከጀመረ አንዳንድ አካባቢ ልጆች ብርከና ወተራ ሲንግ ሲስተ ማለት ብርከና ዳሞች ውስጥ ገብቶ የሞቱበት ሁኔታ ነው ያለው። አንዳንድ አካባቢ ደግሞ

መኪና ጎርፍ የወሰዳቸው መኪና መኪኖች ውስጥ የሞተ ሰው አለ። እንዲሁም አንዳንድ አካባቢ ደግሞ በሸበሌ ወንዝና በሌሎች አካባቢዎች ጎርፍ የወሰዳቸው እና የሞቱ ሰዎች እንዳሉ እስካሁን ባለን መረጃ ወደ ሀያ አራት ሰው ነው የሞተው። የጉዳቱ መጠን እስከ ዛሬ ኩለቅን ያለው እንደሚያካትት እና በቀጣይም ቁጥሩ እያሻቀበ ሊሄድ እንደሚችል አቶ በሽር ጨምረው ተናግረዋል።

በሊበን ዞን ጉራዳ ሞሌ ወረዳ ነዋሪ የሆኑት አቶ አብዱላይ ኢሳቃስ እንዳስረዱት ወረዳቸው ከአጎራባሾቹ የኦሮሚያ ባሌ ዞንና የሶማሌ ክልሉ አፍዴር ዞን ጋር የሚያገናኙት ሁለቱ መንገዶች በጎርፍ በመዘጋታቸው ለአንድ ወር ያህል ወደ ከተማ ምንም አይነት ትምህርት እየገባ አይደለም።

የምግብ ነክ ሸቀጦች ዋጋም በእጅጉ አሻቅቧል። ወረዳ ለአርባ አምስት ቀን ከባድ ዝናብ ነበር የዘነበው። ቀንና ለሊት ነበር የሚዘንበው። በሁለት በኩል ወደኛ ወረዳ የሚገባ መንገድ አለ። በዚህ በኦሮሚያ በኩል በከባለ የሚገባ አለ። ከዚህ ከአፍደር ዞን ደግሞ ከጭረት የሚገባ መንገድ አለ። ሁለቱም መንገድ ሬሽንም ሆነ ሱካርም ሆነ የሚገባልን ነገር ሁሉ ቆሟል። የተነሳ በፊት በመጋዘን ያለው ሬሽን ነጋዴዎች ዋጋ ጨምሮ አንድ ኪሎ ሱካር

ወደ ሁለት መቶ ብር ነው መቶ ሀምሳ ብር ነው አንድ ጣሳ የልክማትን ጣሳ ዱቄት ሁለት ሺ አምስት መቶ ብር ነው ሶርኖ ዱቄት ሀያ አምስት ኪሎ በቃ አቅም የሌለው ሰው ሰው በረሃብ እያለቀ ነው። በሶማሌ ክልል የተከሰተው የጎርፍ አደጋ ተጎጂዎች ከሆኑ ሀያ ሰባት ወረዳዎች መካከል በገናሌና በዳዋ ወንዞች ጎርፍ የተጠቀለቀው ዶሎ አዶ በሸበሌ ወንዝ ሙላት የተጠቀለቀው ቀላፎና በዋቢ ወንዝ ተመሳሳይ ጉዳት የደረሰበት የጭረት ወረዳዎች እየደረሰባቸው ባለው አስከፊ ጉዳት በግንባር ቀደምነት እንደሚጠቀሱ

አቶ በሽር አረብ አብራርተዋል። ዛሬ ሰኞም በክልሉ ርዕሰ መስተዳድር አቶ ሙስጠፋ ማመድ የተመራ የክልሉ ከፍተኛ አመራር ቡድን ወደ ዶሎ አዶ ከተማ ማቅናቱን ክልሉ አስታውቋል። ከጎርፍ አደጋው ስፋትና ከተጠቂዎቹ ብዛት አንጻር ክልሉ እያደረገ ያለው ድጋፍ ውስን እንደሆነ የገለጹት አቶ በሽር ይህውም ወደ አብዛኞቹ ከተሞች የሚያደርሱ መንገዶች በመፍራሳቸው ወይም በጎርፍ በመሞለታቸው እንደሆነ አመልክተዋል። ያም ሆነ የአየር ትንበያ መረጃዎችን በመከታተል

ጎርፍ ከመድረሱ በፊት በወንዞች አቅራቢያ ያሉ ነዋሪዎች ከአካባቢው ከማራቅ ባሻገር በቀላፎ ከተማ የሚገኙ ጀልባዎችን በመጠገንና አዳዲስ ጀልባዎችን በግዢ በመጨመር ቅድመ ዝግጅት እንደተደረገ አቶ በሽር ጠቅሰው ይህም በቀላፎና አካባቢው ባሉ የሸበሌ የተፋሰሱ አካባቢዎች እርዳታ ለማድረስ አስችሏል ብለዋል። እንደ አቶ በሽር ገለጻ መንገድ በሌለባቸው ወይም በፈረሰባቸው ሌሎች አካባቢዎች ደግሞ ከመከላከያ ሚኒስቴር የወራድ ተሽከርካሪዎች ድጋፍ በመጠየቅ

እርዳታ ለማድረስ ጥረት እየተደረገ እንደሆነ አስታውቀዋል። እነዚህን ውስን አማራጮች በመጠቀም ክልሉ እስካሁን ለተፈናቃዮች ስላደረገው ድጋፍ አቶ በሽር ተከታዩን ይላሉ። ከዚህ በፊት ስናደርግ እንደነበረው ዝግጅቱ ያው

ተመጣጭተን ነበር የምግብም የሚሆን ለሌሎች ኤን ኤፍ አይም ጉዳይ ለመሆን የተወሰነ ባጀት ከመንግስት ኦልሞስት አንድ ኤፌክት ተደርጎ ወደ ስራ ገብተዋል። እነዚህ አካባቢዎችን ኦልሞስት ሬስፖንስ እየተሰጠለ ያለው አሁን በቤርአኖ እና ጎዴ አካባቢዎች፣ እንዲሁም ወደ ቀላፎ ኦልሞስት ሬስፖንስ ተልቀዋል።

የዶናልዶም ዶናልዶ ችግር አሁን የሆንብን በዚህም ጊዜ እዛ ከገበያ ውስጥ ለመግዛት ምግብ እና የተወሰነ ቁሳቁስ ወይ ነንፉ ላይተምስ የሚባሉ ለመግዛት ገበያ ላይ ሰፈራዩ የለም።

ስለዚህ ከዚህ ከጎዴ ወደ ዶሎ አዶ የሚሄደው መንገድ ዝግ ነው። ምግብ እዛ ለማድረስ ከባድ ነው። እንዲሁም ከሱፍ ኬንያ በኩልም ዝግ ነው። እንዲሁም በዚህም በነገሌ መንገድ፣ በፊልቱ መንገድም በሳሮ ላይ ወንዝ ምክንያት ማድረስ ብዙም አልተቻለምና ምክራዎች እያደረግን ላይ ያለ ነው። ግን ኦልሞስት እዛ ውስጥ የተገኙ ለአንድ ሺ ለሶስት ሺ ያባወራዎች ዶሎ አዶ ላይ ምግብ ታዞ ኦልሞስት

እዛ አካባቢ ምግብ የደረሰበት ሁኔታ ነው ያለው። እንዲሁም ለቀላፎ የተወሰኑ መንገድ ችግሮች ቢኖሩም ዛሬ ሁሉም ለአንድ

አራት ሺ አባወራዎች የሚሆን ምግብ ዛሬ እንደሚገባና እዛ እንደሚሰራ ጭ በሶማሌ ክልል ለተከታታይ ቀናት እየጣል ባለው ዝናብ በንብረት በኩልም ከፍተኛ ጉዳት ማድረሱን አቶ በሽራ አስታውቋል። በዚህም ዘጠኝ ሺ ዘጠኝ መቶ ሀምሳ ስምንት ሄክታር በመስኖ የልማ መሬት መውደሙን፣ ሶስት ሺ ስድስት መቶ እንስሳት መሞታቸውን እንዲሁም ከዘጠኝ መቶ ስልሳ በላይ መስኖ ሞተሮችና ሌሎች ተሽከርካሪዎች በጎርፍ መወሰዳቸውን ተናግረዋል። የክልሉ ርዕሰ መስተዳድር ሙስጠፌ መሀመድ

በዛሬው እለት የጎበኛዋት ያለችው ዶሎ አዶ ከ24 ሰዓት በላይ ያልተቋረጠ ዝናብ ያስተናገደች እንደነበረ አቶ በሽር ገልጸዋል። በቀጣዮቹ ሳምንታትም የሚበዙት የጎርፍ ተጠቂ አካባቢዎች ከችግሩ ጋር እንደሚሰነብቱ የአየር ትንበያ መረጃዎች እንደሚያሳዩ ጠቁመዋል። ከዚህም በመነሳት የፌዴራል መንግስትም ተጨማሪ ድጋፍ እንዲያደርግ ጥያቄ እንደቀረበለት አቶ በሽር አክለው አመልክተዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮን ከድሬዳዋ።

የሰማችሁት የዕለቱን አብይ ርዕስ ነበር። የትንታኔ መጽሔት ይቀጥላል። በኦሮሚያ

ክልል በምስራቅ ምዕራብና ቄለም ወለጋ ዞኖች ለሚገኙ ተፈናቃዮችና ለሌሎች የማህበረሰብ ክፍሎች በቂ ተደራሽና ወቅቱን የጠበቀ የምግብ ድጋፍ እንዳልተደረገላቸው የኢትዮጵያ ሰብአዊ መብቶች ኮሚሽን አስታወቀ። ኮሚሽኑ ሰሞኑን ባወጣው ሪፖርት እንደገለጸው በዞኖቹ አንዳንድ ወረዳዎች በመንግስት የጸጥታ ኃይሎችና በሸማቂ ቡድኖች መካከል ለአመታት በቀጠሉ ግጭቶች ሳቢያ መቅረብ የነበረበት ሰብአዊ ድጋፍ ተስተጓግሎ ቆይቷል ሲል አስታውቋል። የአሜሪካ ድምጽ

የሚያስፈልጋቸው የዞኖቹ ነዋሪዎችም ላለፉት ሁለት አመታት እርዳታ እንዳልደረሳቸው አውስተው ለአካባቢው ደርሷል የሚባለው የሰብአዊ ድጋፍ እደላም አግባብነት ክትትል እንዲደረግበት ጠይቀዋል። በዚህ ዙሪያ የተጠናቀረውን ዘገባ ፀሐይ ዳምጣው እንደሚከተለው ተቀርበዋለች።

በኦሮሚያ ክልል አራቱ የወለጋ ዞኖች ውስጥ በፌዴራል መንግስቱና ና በሸማቂ ቡድኖች መካከል ለአመታት በዘለቀ የጸጥታ ችግር የተነሳ ለምግብ እጥረት ለተጋለጡ በርካታ ዜጎች ሰብአዊ እርዳታ በወቅቱና ና በበቂ መጠን እየደረሰ እንዳልሆነ የኢትዮጵያ ሰብአዊ መብቶች ኮሚሽን ባወጣው ሪፖርት አስታውቋል። መድረሱ የተገለጸው ሰብአዊ እርዳታም ቢሆን

ለምግብ እጥረቱ የተጋለጡትን የማህበረሰብ ክፍሎች ፍላጎት ባገናዘበ መልኩ የሚቀርብ እንዳልሆነ ሪፖርቱ አመልክተዋል። በኢትዮጵያ ሰብአዊ መብቶች ኮሚሽን የጅማ ቅርንጫፍ ኃላፊ አቶ በዳሳ ለሜሳ ኮሚሽኑ በምርመራው ወቅት አጣርቶ ስለደረሰባቸው ግኝቶች ለአሜሪካ ድምጽ አብራርተዋል። ራብ ወለጋ

ከምግብ አቅርቦት ጋራ ተያይዞ ችግሮች እንዳሉ ነው ሪፖርታችን የሚያመለክተው። በሜራ በለጋ ቤቲ ወረዳ ቀበሌ አንድ ቀበሌ ሁለት እና እዛ አካባቢ ከአንዲት አካባቢ ይችላል ቆንዳላንም ጨምሮ ለመነካታት ሞክረናል ማለት ነው። በዚህ ችግር ምክንያት እንግዲህ በዚሁ በቤቲ ቆንዳላ አካባቢ ላይ ከአምስት ወር እስከ ስድስት ዓመት ባሉ ህጻናት ላይ በተደረገው አፈሳ አንድ ሺ ሶስት መቶ ሀምሳ

የሚሆኑ ህጻናት ልጆች የምንላቸው ለፊልድ አኪት ማልኑትሪሽን ለሚባል አራት ሺ ሰባት መቶ ሀምሳ አራቱ ደግሞ ሞድሬት ለሚባል ችግር ተጋልቶው ይገኛሉ ማለት ነው። አሁን በዚህ ጊዜ አቶ በዳሳ ዜጎችን ለችግሩ የዳረጋቸውን ምክንያቶች አክለው አስረድተዋል። ከዚህ በፊት ለሀገር ውስጥ ገበያ ምርት የሚያቀርቡ አርሶ አደሮች አሁን ያ ያልቻሉት በሚደረገው የትጥቅ ትግል ምክንያት ሰዎች ማሳቸውን ማረስ ባለመቻላቸው ነው ትልቁ ችግር የተፈጠረው

ተፈናቅሎ የመጡትም እዚያም ያሉት ማህበረሰቦች ሰርቶ ራሳቸውን ማስተዳደር ባለመቻላቸው ነው። የጸጥታ ችግር ምክንያት ነው። ሌላው በመንግስት በኩል ወይ በሌሎች ተቋማት የሚላከው የምግብ እህል በድጋፍ መልክ የሚሄደው እሱም እንደፈለገ ወደ ፈለገበት ቦታ ለማንቀሳቀስ የጸጥታ ችግር መኖሩ ነው። ሰባ እና ሰማና ኪሎ ሜትር ርቀት ላይ ሰዎች የአክሰስ ማድረግ አልቻሉም ማለት ነው። አንድ ችግር ነው። ሌላኛው ደግሞ ለተረጂዎች ለማድረስ ጥንቃቄ በሚደረግበት ጊዜ

በተመሳሳይ ኢንጀክሽን ይሰጥበታል። እነዚህ ናቸው ማለት ነው። እነዚህ ሲጠቃለሉ አንደኛ የሚቀርበው ምግብ በቂ አለ መሆኑ ማለት ነው የሚያሳየው። ሁለተኛ ደግሞ ተደራሽ አይደለም። ኮሚሽኑ በአራቱ የወለጋ ዞኖች ላይ ትኩረት አድርጎ እየሰራ እንደሆነ የጠቆሙት አቶ በሳ።

አሁን በማሳያነት የተጠቀሰው ለጊዜው ለመድረስ የተቻለውን የምዕራብ ወለጋ ዞን እንደሆነ ጠቅሰው ሁሉንም ዞኖች ያካተተ ዝርዝር ሪፖርት እየተዘጋጀ እንደሚገኝ ተናግረዋል። አቶ ኢምሩር ጋር የምዕራብ ወለጋ ቤጊ ወረዳ ነዋሪ ሲሆኑ ለረዥም ጊዜ እርዳታ አልደረሰንም ይላሉ። እስካሁን ወደ ገጠሩ አካባቢ ምንም የደረሰ ነገር የለም። የመጣውም ቢሆን በጊ ከተማ ላይ ነው የተከፋፈለው እንጂ

ከፍተኛ የምግብ እጥረት ላለባቸው ቀበሌዎች ምንም አልደረሰም። አሁንም ችግሩ ቀጥሏል። መንግስት እርዳታው ለችግረኞች በትክክል መድረሱን መከታተል ይኖርበታል። የቤጊ ወረዳ ዶሻ ቀበሌ ነዋሪ እንደሆኑ የገለጹት አቶ አብዱልከሪም ኢሳ መጣ የተባለው እርዳታ ለተራቡ ዜጎች ሳይደርስ ነጋዴው ጋር ይቀራል ስሉ ቅሬታቸውን ገልጸው ሰብአዊ እርዳታ ለተጠቃሚ በአግባቡ ስለመሰራጨቱ መንግስት እንዲያረጋግጥ

ይጠይቃሉ። እኛ በበጊ ወረዳ ዶሻ ቀበሌ ውስጥ ነን፣ ምንም አላየንም። በወረዳችን ለተራቡ ዜጎች ከሚላከው እርዳታ አንዱም ለችግረኞቹ አልደረሰም። ወደ በጊም ብንሄድ መቶ ኩንታል አከፋፍለው አለቀ አሉ። ለነጋዴ ሸጠውት ነጋዴው መልሶ ለእኛ እየሸጠ እያተረፈብን ነው። መንግስት ሪፖርት ከመቀበል ይልቅ

እርዳታው ለፈላጊ ዜጎች መድረሱን ማረጋገጥ ይጠበቅበታል። በአካባቢው የሰብአዊ እርዳታን እድላ አስመልክቶ በቅርቡ የአሜሪካ ድምፅ ያነጋገራቸው የምዕራብ ወለጋ ዞን የአደጋ ስጋት ቅነሳ ስራ አመራር ጽህፈት ቤት ኃላፊ ወይዘሮ ነጻነት አለማየሁ በልዩ ልዩ የበጎ አድራጎት ድርጅቶችን በኩል የህፃናት ምግብን ጨምሮ እርዳታ ለሚሹ ዜጎች ድጋፍ እየተደረገላቸው እንደሆነ መግለጻቸው ይታወሳል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።

በሀዲያ ዞን የሆሞቾ ሆስፒታል ስራ አቁሟል ቢባልም መመለሱን ጤና ቢሮ

ገለጸ። በማዕከላዊ ኢትዮጵያ ክልል ሀዲያ ዞን ተጨማሪ ሆስፒታል አገልግሎቱን እንዳቆመ የገለጹ ሰራተኞችና ተገልጋዮች ከፍተኛ ችግር ላይ እንደወደቁ ተናግረዋል። በዞኑ የሆሞቾ ከተማ አስተዳደር የሚገኘው የሆሞቾ የመጀመሪያው ደረጃ ሆስፒታል አገልግሎቱን ለማቆም የተገደደው ለተከታታይ ሶስት ወራት ደሞዝ ባለመከፈሉና ተጨማሪ ሰዓት ክፍያ በመከልከሉ እንደሆነ ሰራተኞች ለአሜሪካ ድምጽ ገልጸዋል። የክልሉ ጤና ቢሮ በበኩሉ ችግሩ የተፈጠረው በአመራር

የአፈጻጸም ክፍተት እንደሆነ ጠቅሶ አመራሮቹ እርምጃ እንደተወሰደባቸውና ሆስፒታሉም ወደ ስራው እንደተመለሰ አስታውቋል። አቤቱታችንን የሰማን የለም የሚሉት የሆስፒታሉ ስራ አስኪያጅ ግን ሆስፒታሉ አሁንም በቂ አገልግሎት እየሰጠ አይደለም ሲሉ የጤና ቢሮው ምላሽ ተቃውመዋል። ዮናታን ዘብዲዮስ ዘገባለው።

በማዕከላዊ ኢትዮጵያ ክልል ሀዲያ ዞን ቀደም ሲል ስራውን እንዳቆመ ከተገለጸው የሾኔ የመጀመሪያ ደረጃ ሆስፒታል በተጨማሪም የሆመቾ የመጀመሪያ ደረጃ ሆስፒታልም አገልግሎትን በማቋረጡ ከፍተኛ ችግር ላይ እንዲወደቁ ሰራተኞችና ተገልጋዮች ለአሜሪካ ድምፅ ተናግረዋል። በዞኑ የሆመቾ ከተማ አስተዳደር የሚገኘው ሆስፒታሉም ስራውን ያቆመው ባለፈው ሳምንት እንደሆነ የደህንነት ስጋት ስላደረባቸው ስማቸውን መጥቀስ ያልፈለጉም የሆስፒታሉ ሰራተኛ ገልጿል። ጠዋት ሁለት ሰዓት ተኩል ተከፍቶም አስራ አንድ ሰዓት ተኩል እንደሚዘጋና

እንደ ሌሎች ሆስፒታሎች መደበኛና የ24 ሰዓት አገልግሎት እንደማይሰጥም አስረድተዋል። እንግዲህ እዛ ጎታ ያለስ ተገልጋይ የተጎዳ ነው። ባለሙያም እንግዲህ ብዙ ሰቆቃ ውስጥ ነው ያለው። አስቸጋሪ ነው በአሁን ወቅት ላይ ኑሮ እንደዚህ ሆኖ ህይወትን መግፋት ደሞዝ አለመክፈል ማለት በጣም ከባድ እንግዲህ አስተዳደር ሰራተኛ አለ እዛ ውስጥ ላይ ብዙ ሆነ ወደ አነስ መቶ ይጠጋ ጠቅላላ ግን ባለሙያ ወደ ሶስት መቶ ነው የሚሆነ። የሆመቸው ከተማ ነዋሪ የሆኑት አቶ ወንድሙ ታምረም ተቋሙ ተገቢውን አገልግሎት እንደማይሰጥና ተገልጋዩ ይበረሰብም

አላስፈላጊ ስቃይና እንግልት እንደተጋለጠ ተናግሯል። ቅዳምና ይሄ ሊቅ ነው ማታ

ዜግ ነው ቀን ስራ ነው እየተሰራ ያለ። ስለዚህ ህብረተሰቡ አገኛት ያለበትም ይህ አገልግሎት እያገኘ አይደለም። እየተጉዱ ነው ያለ። አልተፈለገ እንግሊት እና ወጪዎች እየተደረጉ ናቸው። ገንዘብ ያለው ወደ ግልም ይሄዳል። ሆስፒታል ላይ መውለድ ያለባቸው ሰዎች፣ እናቶች አሁን ቤት ላይ ነው አሁን እየወለዱ ያሉ። ህጻናት አሁን ይትረፉ አይትረፉ የሚታወቅ ነገር የለም። ብዙ ችግር ነው እየተፈጠረ ያለው። ቀን ላይም ያው ከአስር ሰዓት በኋላ ባለሙያ ስለማይነው ሪፌሬ ስለምጻት

ወደ ንግስት ልል ነው የሚሄደው። ንግስት ልል ደግሞ ብዙ ውጪ አውጥቶ ከሰባት ሺህ አምስት ሺህ ስድስት ሺህ ከዛም በላይ እያወጡ ነው ሄዶ የሚገለገለውና

ያም የማሄዱ የማይችሉ ሰዎች እንሞታለን ብሎ ወደ ቤት ነው የሚመለሰው፣ ቤት ይሄዳሉ። በቅርቡ ልጅ እንደወለዱ የሚናገሩት ሌላዋ የከተማ ነዋሪ ወይዘሮ አበበች አቲኮም በሚጣቸው ወቅት ወደ ሆስፒታሉ ቢሄዱም አገልግሎት ማግኘት እንዳልቻሉ ገልጿል። እኔ ወደ ሆስፒታል ቀን ሄድኩኝ። ቀን ሄጄ ምሳ ሰዓትም ባለሙያ ወጡ ነው ወጣ። ከዛ አስር ሰዓት አካባቢ ሪፈር ጻፉልን ወደ ዞን። ገና ነበር አልደረሰም ነበር ሚጤ ወደ ዞን መሄድ ቀርቶ እንደገና ወደ ቤት መመለስ ሚጤ በጣም

አዲስ ከግል ገባሁና አምስት ሺ ብር ከፍዬ ነው የተገላገሉ። አይ ሆስፒታሌ በነፃ ነበረ። ምንም ክፍያ የለም ለእናቶቹ በነፃ ነበር የሚያዋልቀ ከዚህ በፊት። አሁን ሆስፒታሉ ማታ ማታ እየሰራ ስላልሆነ ከግል ነው

ከፍለው ብዙዎቹም እየወለዱ ያሉት እኔም ወደ ዘጀ ተገላገልኩ በሰላም። አሁን እግዚአብሔር ፈቅዶት በጣም ከባድ ነው። ብዙ ህጻናትን ቤት ነው የሚወልደው። ብዙ ሰው የከበደው የታመመ ምናምን ነገር ብር ያለው ነው ከግልም ወደ ዞንም ሄዶ መታከም እ የሚችል እንጂ ብዙኖቹ ከአልጋ ላይ የሞቱ የሆስፒታሉ ስራ አስኪያጅ አቶ ግዛቸው አባቴም ሰራተኞቹ የሚያቀርቡት ቅሬታ ተገቢ እንደሆነ አምነው ለሚመለከተው ክፍል ብናሳውቅም ምላሽ አላገኝንም ስሉ አማረዋል። በቃ የቀን ስራ እንደ ሲቪል ሰርቪስ ወይም እንደ አንድ ፓብሊክ ሰርቪስ ስራ

ሁለት ሰዓት ተኩል ገብቶ 11 ሰዓት የመውጣት እድል 2015ን፣ በዛ በጣም ህዝቡ በጣም ተሰቃይቶ ጠጠር ላይ እየወለደ፣ መንገድ ላይ እየወለደ ቅርብ ጊዜ ማታ ቤት አትውለዱ ተብሎ እንደናውራ አስተማሩትን ቤት መውለድ አማራጭ አድርጎ

ያስተላልፉበት ዘመን አድርገን አሳልፈናል። ሁለት ሺ አስራ አምስትን ሁለት ሺ አስራ ስድስት ላይ ክልል አዲስ ትደራጃለች ብላይ ለውጥ ይኖራል ብለን ስናስብ ተጨማሪ ሌላ አይደለም የአራት ሰዓት የቀን እንደሚንዘጋ አይነት ደመወዝ የመስከረም ወሬን አሁን እስካሁን አላገኙም ልጆች ግን የአገር ልጆች ስለሆኑ ብቻ እየደከሙም ምን እያሉም እየሰረው ነው። የማዕከላዊ ኢትዮጵያ ክልል ጤና ቢሮ ኃላፊም አቶ ሽመልስ ዋንጎራ በበኩላቸው የሆመቾ የመጀመሪያ ደረጃ ሆስፒታል ስራ ማቆሙን አምነው መንስኤው ግን

የአመራሮች የአፈጻጸም ችግር እንደሆነ ገልጿል።

በአሁኑ ወቅትም ድክመት ያሳዩት አመራሮች እርምጃ እንደተወሰደባቸውና ሆስፒታሉም ወደ ስራው እንደተመለሰ ያስታወቁት የጤና ቢሮ ኃላፊው ዝርዝር ማብራሪያም ከመስጠት ተቆጥቧል። ያ ችግር ነበረ። አንደኛው የአመራር ችግር ነው። የዛ ተቋም የአመራር ችግር ነው። ሆማቸው እዛ ከንቲባውም ችግር ነው የነበረው። የአመራር ችግር ማለት ምን ማለት ነው? የአመራር ስራቱ ካልተጠናከረ ተቋማት በአግባቡ ስራ ሊሰሩ አይችሉ ማለት። ያ ሪፎርም ተደርገዋል። ችግሩ በዛ አግባብ ተቀርፎ ነው ያለ። አሁን የሆስፒታሉ ስራ አስኪያጅ ግን የጤና ቢሮ ኃላፊውን ምላሽ ተቃውመዋል።

ተጎዳይ ህዝብ የሚሰማን መንግስት የለም፣ መንግስት የለም ብሎ ሰላማዊ ሰልፍ በየአደባባዩ ነው እየወጡ ያሉት። ነፍሰ ጡር ሴቶች፣ ህጻናት እስከ ሆሳና በእግር ሄዶ እያመለከቱ ነው አሉ። በዞኑ ከሰራተኞች ደሞዝ ክፍያ ጋር በተያያዘም አገልግሎት መሰጠት የተሳነው የሾኔ የመጀመሪያ ደረጃ ሆስፒታልም ካለፈው ጥቅምት አንድ ቀን ሁለት ሺ አስራ ስድስት ዓ.ም ጀምሮ ስራ አቁሞ የነበረ ሲሆን ለጥያቄያቸው ምላሽ ባያገኙም ሀኪሞች በክፍል ስራ መጀመራቸውን የሆስፒታሉን ሰራተኞችና ተገልጋዮችን ዋቢ አድርገን መዘገባችን አይዘነጋም።

ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ሐዋሳም።

የትግራይና የአማራ ክልሎች አከራካሪ ቦታዎች ጉዳይ በሕዝበ ውሳኔ እንደሚፈታ የኢትዮጵያ መንግስት አስታወቀ። ባለፈው ሳምንት አንድ አመት ያስቆጠረውን የፕሪቶሪያን የሰላም ስምምነት አስመልክቶ የፌዴራል መንግስት በወጣው መግለጫ ለሁለቱ ክልሎች አከራካሪ ቦታዎች እልባት ለመስጠት የታቀዱ መፍትሄዎችን ለመተግበር እንቅስቃሴ እየተደረገ እንደሚገኝ አስታውቋል። ኬኔዲ አባተ ተጨማሪ አለው።

ፕሪቶሪያ ላይ ከተፈረመው የሰላም ስምምነት አንደኛ አመት ጋር ተያይዞ ፈራሚ አካላቱ አንዳቸው ሌላቸውን በአፈጻጸም ጉድለት እየወቀሱ ይገኛሉ። የመንግስት ኮሚኒኬሽንስ አገልግሎት ዛሬ ሰኞ፣ ጥቅምት 26 ቀን 2016 ዓ.ም ምት ባወጣው መግለጫው እንዳስታወቀው የፌዴራሉ መንግስትና ተቋማት የፕሪቶሪያውን ስምምነት ከሚጠበቀው በላይ እየፈጸሙ እንደሚገኙ ገልጾ፣ በአንጻሩ የትግራይ ክልል ጊዜያዊ አስተዳደር የሰላም ስምምነቱን በተሟላ ሁኔታ እየፈጸመ አይደለም

ለም ሲል ወቅሷል። ስምምነቱን በአግባቡ ያልፈጸመው የፌዴራሉ መንግስት እንደሆነ የጠቀሰው ሕወሓት በበኩሉ በጊዜያዊ አስተዳደሩ በኩል መፈጸም ያለባቸው ጉዳዮች በሚገባ እንደተፈጸሙ አስታውቋል። የኮሚዩኒኬሽንስ አገልግሎቱ በዛሬው መግለጫው የስምምነቱ አንድ አካል የሆነውን ለአከራካሪ ቦታዎች ዘላቂ ሰላምን የማረጋገጥና ሁሉንም ወገኖች ሊጠቅም የሚችል ያለውን የመፍትሄ አቋም እንደያዘ አመልክቷል። በዚህም መሰረት ክረምት ደርሶ የእርሻ ስራ ከመጀመሩ በፊት

ተፈናቃዮች ወደ አካባቢያቸው እንዲመለሱ፣ የአካባቢዎቹ ነዋሪዎች በመረጧቸው አካላት እንዲተዳደሩ፣ በመጨረሻም ደረጃ በደረጃ በህገ መንግስቱ መሰረት ህዝበ ውሳኔ እንዲደረግ አቅጣጫ ተቀምጧል ሲል በቅደም ተከተል ዘርዝሯል።

ይህንም ተግባራዊ ለማድረግ እንቅስቃሴ እየተደረገ ይገኛል ያለው መንግስት ስለ እንቅስቃሴዎቹ ግን በግልጽ የጠቀሰው ነገር የለም። የአከራካሪ ቦታዎች ጉዳይ በኢትዮጵያ ህገ መንግስት መሰረት እልባት እንዲያገኝ የፕሪቶሪያው ስምምነት በአንቀጽ አስር ድንጋጌው አስፍሯል። ህገ መንግስቱ ደግሞ የክልሎችን ወሰን በሚመለከት ጥያቄ የተነሳ እንደሆነ በሚመለከታቸው ክልሎች ስምምነት እንደሚፈጸም፣ ክልሎቹ ካልተስማሙ ደግሞ በፌዴሬሽን ምክር ቤት ውሳኔ እንደሚያገኝ በአንቀጽ 48

ደንግጓል። የዛሬውን መግለጫ አስመልክቶ ከመንግስት ኮሚኒኬሽንስ አገልግሎት ማብራሪያ የጠየቀን ሲሆን በመግለጫው ላይ ከተመለከተው ውጪ ተጨማሪ ማብራሪያ ለመስጠት እንደማይፈልጉ የመስሪያ ቤቱ ባለስልጣናት ገልጸዋል። የኮሚኒኬሽን አገልግሎቱ በመግለጫው የፌዴራል መንግስት ለፕሪቶሪያው ስምምነት አተገባበር ከሚጠበቅበት በላይ ተጉዟል ብሏል። በአንጻሩ በአንዳንድ ነገሮች ወደ ኋላ እየቀረ ስምምነቱን በተሟላ ሁኔታ አልፈጸመም ሲል የትግራይ ክልል ጊዜያዊ አስተዳደርን ወቅሷል።

ከፌዴራል መንግስቱ ጋር የፕሪቶሪያውን የሰላም ስምምነት የተፈራረመው ህወሀት በበኩሉ ባለፈው አንድ ዓመት ውስጥ በትግራይ በኩል እንዲፈጸሙ የተቀመጡት ጉዳዮች በሚገባ ተፈጽመዋል ሲል ቅዳሜ ዕለት ባወጣው መግለጫ አስታውቋል። ይልቁንም በፌዴራል መንግስቱ በኩል ወሳኝ መሰረታዊ ጉዳዮች በአግባቡ አልተፈጸሙም ያለው ህወሀት

ወራሪዎች ሲል የጠራቸው አካላት በኃይል ከያዟቸው የትግራይ መሬቶች መውጣት የነበረባቸው ቢሆንም እስካሁን እንዲወጡ አልተደረገም በማለት ተችቷል። ይኸው ተግባር ከከባድ መሳሪያዎች መፍታት ጋር በትይዩ መከናወን እንደነበረበት የጠቀሰው ህወሀት ተፈጻሚ ባለመሆኑ ግን የትግራይ ህዝብ ስቃይ እንዲራዘም ተደርጓል ብሏል። ግጭትን በዘላቂነት የማቆም የፕሪቶሪያው የሰላም ስምምነት ሙሉ በሙሉ ተግባራዊ ባለመሆኑ በሚሊዮኖች የሚቆጠር የትግራይ ህዝብ ተበታትኖ ነፃ እንዳልወጣ

የገለጸው የትግራይ ህዝብ ደግሞ የጥይት ድምፅ ባይሰማም ለጥፋት እንደተጋለጠ ህወሀት አመልክቷል። አከራካሪ ቦታዎች በህዝበ ውሳኔ መፍትሄ እንዲያገኙ አቅጣጫ እንደተቀመጠ በፌዴራሉ የኮሚኒኬሽን አገልግሎት ዛሬ የተገለጸውን አስመልክቶ ከአማራና ከትግራይ ክልሎች መንግስታት አስተያየት ለማግኘት ያደረግነው ጥረት ለጊዜው ሊሳካልን አልቻለም። በሌላ በኩል የፌዴራሉም ይሁን የትግራይ ክልል የፕሪቶሪያው የሰላም ስምምነት አፈጻጸማቸው ግልጽነት እንደሚጎድለው በመጥቀስ

የሚተቹ አካላት በአማራ ክልል በመንግስት ኃይሎችና ና በፋኖ ታጣቂዎች መካከል እየተካሄደ ላለው ግጭት ከዋና መግፍኤዎች አንዱ እንደሆነ ይገልጻሉ። በዚህ ጉዳይ ላይ ተጨማሪ አስተያየቶችና ትንታኔዎችን ይዘን እንመለሳለን። ለአሜሪካ ድምፅ ኬኔዲ አባተ፣ አዲስ አበባ።

ዩናይትድ ስቴትስ የሰብአዊ እርዳታ የተኩስ አቆም እንዲደረግ ጥሪ ብታቀርብም ኔታንያሁ ግን ተቃውመዋል። በጋዛ የሚደረግ የተኩስ አቆም ስምምነትን አስመልክቶ በአረብ መሪዎች መካከል አለመግባባቶች ቢቀጥሉም ዩናይትድ ስቴትስ ለሰብአዊ እርዳታ ሲባል ፋታ እንዲኖር እየጠየቀች ነው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ግን ጥሪውን ተቃውመው እሁድ ለት ባደረጉት ንግግር በሀማስ ታጣቂዎች የተወሰዱ

ታጋቾቹ ሳይመለሱ የተኩስ አቁም ስምምነት አይኖርም ሲሉ ተናግረዋል። የአሜሪካ ድምጽ ቬሮኒካ ባልደራስ ኤግሊሲያስ ያደረሰችን ዘገባ ስምኝሽ የቆየ እንደሚከተለው አጠናቅረዋለች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በኢራቅ ባደረጉት ድንገተኛ ጉብኝት በእስራኤልና በሐማስ መካከል የሚካሄደውን ጦርነት ለማስፋት በሶስተኛ ወገኖች ለሚደረግ እንቅስቃሴ ማስጠንቀቂያ ሰጥተዋል።

በጋዛ ያለውን ግጭት ለመጠቀም እዚህ ወይም በየትኛውም የቀጠናው ክልል ያሉ ሰዎቻችን ስጋት ውስጥ ለመክተት ለሚፈልግ ማንኛውም አካል ይህንን እንዳታደርጉ። ዩናይትድ ስቴትስ በጋዛ ሰብዓዊ እርዳታን ለማድረስ ስላላት ቁርጠኝነት እና ሁለት መንግስት የመመስረት መፍትሄን መደገፍ

ብሊንከን ባለፈው እሁድ በዌስት ባንክ ከሚገኙት የፍልስጤም መሪ መሐሙድ አባስ ጋር ባደረጉት ውይይት የተነሱ ሀሳቦች መሆናቸውን ገልጸዋል። ብሊንከን በሳምንቱ መጨረሻ ከአረብ ሀገራት የውጭ ጉዳይ ሚኒስትሮች ጋርም ተገናኝተው ዩናይትድ ስቴትስ እስራኤል ከሐማስ ጋር በምታደርገው ጦርነት አስቸኳይ የተኩስ አቁም ስምምነት እንዲኖር እንደማትደግፍ ገልጸው

ምክንያቱም አሜሪካ በሽብርተኝነት የፈረጀችው ቡድን ዳግም ለመሰባሰብ እድል ሊያገኝ ስለሚችል መሆኑን አስረድተዋል። የብሔራዊ ደህንነት ምክትል አማካሪ የሆኑት ጆን ፊነር ኤቢሲ የተሰኘው የአሜሪካ ቴሌቪዥን ጣቢያ ላይ በሚተላለፈው ዲስ ዊክ ላይ ቀርበው ስለ ጉዳዩ ማብራሪያ ሰጥተዋል።

But we have made clear that we would support and are advocating for humanitarian pauses. ተጨማሪ ታጋቾችን ለመልቀቅ እንዲያስችል፣ ሰብአዊ እርዳታ እንዲከፋፈል፣ ሰብአዊ ተኩስ አቁም መደረጉን እንደምንደግፍና ያንንም እንደምናበረታታ ግልጽ አድርገናል። ነገር ግን ታጣቂው የሐማስ ቡድን መስከረም 26 ቀን ባደረሰው ጥቃት የወሰዳቸውን ታጋቾች እስኪመልስ ድረስ

የተኩስ አቁም ስምምነት አይታወጅም ሲሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የእስራኤልን የአየር ኃይል ጦር ሰፈር በጎበኙበት ወቅት አስረግጠው ተናግረዋል። ኤንቢሲ በተሰኘው የአሜሪካ ቴሌቪዥን ጣቢያ በሚተላለፈው ሚት ዘ ፕሬስ ላይ ቀርበው የነበሩት የዩክሬን ፕሬዚዳንት ቭላዲሚር ዘለንስኪ በበኩላቸው ሁኔታዎች የሚፈቅዱ ከሆነ የታገቱ ዩክሬናውያንን የሚለቀቁበትን መንገድ ለማመቻቸት ወደ እስራኤል እንደሚጓዙ ተናግረዋል።

እስራኤል የጦር ሕግጋትን እየተከተለች ነው ብለው ያምኑ እንደሆነ ተጠይቀውም ምላሽ ሰጥተዋል። ሽብርተኞች ጥቃት ካደረሱ፣ የልጆችን አንገት ከቆረጡ፣ ሕዝብንና አገርን የመከላከል ሙሉ መብት አለን። የሰብአዊነት ኮሪደሮችን መክፈት ከቻልን የጦር ወንጀለኞችን ማስገደድ እና በዚህ ውስጥ ያልተሳተፉ ሰዎችን መርዳት ከቻልን መላው ዓለም ይህንን ማድረግ አለበት።

ዘለንስኪ ይህን አስተያየት የሰጡት የዓለም ምግብ ፕሮግራም ኃላፊ ሲንዲ ማኬይን በጋዛ ምግብ እያለቀ መሆኑንና ቀውሱ የቀጠናውን ሰላምና መረጋጋት አደጋ ውስጥ እንደሚከት ገልጸው በድጋሚ ባስጠነቀቁበት ወቅት ነው። በቬሮኒካ ባልደራስ ኢግሊሲያስ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።

የተከበራችሁ አድማጭ ተመልካቾቻችን አብራችሁን ስለሆናችሁን እናመሰግናለን። የምሽቱን የመጀመሪያው ምዕራፍ አጠናቀናል። ወደ ሁለተኛው ምዕራፍ እንሻገራለን። የሁለተኛው ምዕራፍ የመጀመሪያው ዘገባችን ሐኪሞን ይጠይቁ ነው።

በታዳጊ ልጆች ላይ በትምህርት ቤት አሊያም በመንደር ውስጥ የእድሜ ኩዮቻቸው በሆኑ ጉልበተኛ ልጆች አሊያም ደግሞ በሌሎች ታላላቆቻቸው የሚፈጸሙ ጥቃቶችና ወከባዎች በጊዜው ከሚኖራቸው ማህበራዊ ምስቅልቅልና ስነ ልቦና ጉዳት በተጨማሪም በኋለኛው የአዋቂነት ዘመናቸው ላይ የሚያስከትሉት የአእምሮ ጤና ሁከቶች ይኖሩ ይሆን? የምሽቱ ሀኪሙን ጠይቁ ትኩረት ያደረገበት ርዕስ ነው። ሙያዊ ትንታኔን የሚሰጡን ዶክተር ቢንያም ገሰሰ የልጆች የወጣቶችና የአዋቂዎች

ልዩ የአእምሮ ሐኪም ናቸው። በፔንስልቬኒያ ግዛት የሆሊ ስፒሪት ሆስፒታል የአእምሮ ሕክምና ክፍል ሊቀመንበርም ናቸው። ያነጋገራቸው አሉላ ከበደ ነው። ዶክተር ቢኒያም የዛሬው የሐኪሞን ይጠይቁ ፕሮግራም ትኩረት መጥፎ ጠባይ ያላቸው ጉልበተኛ ልጆች፣ በተለይ ትምህርት ቤት ውስጥ በአንድ ወይም በሌላ ምክንያት ነጥለው የጥቃታቸው ኢላማ ያደረጓቸው ልጆች በመተናኮል በማሸማቀቅ

የእድሜ ኩዮቻቸው መሳቂያና መሳለቂያ በሚያደርጉበት በእንግሊዝኛው አጠራር ቡል የሚሰኘው ይህ ሁኔታ ልጆችን ለአእምሮ ጤና መታወክ ሊያጋልጥ ይችላሉ የሚል ነው ጥያቄው በእርግጥ ይህ ሁኔታ ተጨባጭነት አለው እንዲህ በመሰሉት በተደጋጋሚ በልጆች ላይ በሚፈጠረው ጥቃት የሚከሰትበት ሁኔታ አለ ልጆች ትምህርት ቤት ሲሄዱ ፍራቻ ጋር የተያዘ ነገር መኖር የለበትም እና ስለ ቡሊንግ ለምሳሌ በስራዬ ላይ የማየው አንዳንድ ጊዜ

በአውቶቡስ ወደ ትምህርት ቤት ወይም ከትምህርት ቤት ወደ ቤታቸው ሲመለሱ፣ ትምህርት ቤት ውስጥ፣ በክፍል ውስጥ፣ በውጭ ግን እያሉ አንዳንዶቹ እንደ በግሩፕ አይነት ልጆች አንዳንድ ጊዜ ለየት ያለን ሰው ማጥቃት ይወዳሉ እና በትምህርት ቤቶቹ ሴፍ የሆኑ ሲባል እነዚህ ልጆች አዋቂዎች፣ አስተማሪዎች፣ ካውንስለሮች፣ የትምህርት ቤቱ ዲሬክተር ከዛም አልፎው ከቤተሰቦቻቸው ጋር አብረው እንደ አንድ መፍትሄ መፈለግ እንዳለባቸው ሲያውቁ

ትንሽ የመረጋጋት ነገር ይኖራቸዋል። አለበለዚያ የማይናገሩና የሚደብቁ ከሆነ ያቺ ትንሿ ጭንቀት እያደገች እየፈራች ልጆች ትምህርት ቤት ከማቋረጥ ላለመሄድ ፍራቻ ዲቨሎፕ እንዲያደርጉ ያደርጋቸዋል። ዶክተር ቢንያም፣ ይሄ በትምህርት ቤት ውስጥ በልጆች ላይ በእድሜ ኩዮቻቸው የሆኑ በቡድንም እየሆኑ የማጥቃትና በተማሪዎች ውስጥ በዚያ እድሜ በከበደ ሁኔታ ውስጥ እንዲያልፉ ማድረግ

በኋለኛው እድሜ እንደዛ የተደረጉ ልጆች ላይ ተዘውትሮ የሚታዩን ችግሮች አሉ። በእርስዎ የሕክምና ስራ ውስጥ የተመለከቷቸውን ጨምረው ቢያስረዱን። ለመሆኑ ምን አይነት ነገሮች ናቸው የሚስተዋሉት? ለምሳሌ በልጅነት ከፍራቻ ይጀምራል እና ራስን አለመተማመን፣ በየጊዜው ሲወጡ ወደ ትምህርት ቤት ሲሄዱ ከአሁን ግን ዛሬ ዛሬ ምን ደረሰብኝ፣ ዛሬ መቱኛል፣ ዛሬ ደበደቡኛል፣ ዛሬ ስም ያወጡልኛል የማለት ፍራቻ ይመጣል።

ያ ነገር በጊዜ ካልተስተካከለ እየቆየ ልጆቹ ያንን መጥፎ ስሜት የራሳቸው ያደርጉታል እና እኔ መጥፎ ነኝ፣ ሰው አይወደኝም፣ ለካ እንደዚህ ነኝ ይላሉ። ከዚህ ቀጥሎ ምንድን ነው? የትምህርታቸው ውጤታቸው በትምህርታቸው ላይ ኢንትረስት ያጣሉ እና ጎበዝ የነበረው ተማሪ ራሱን በደንብ ትምህርት መስኩ ውስጥ ከማሰማራት ወደኋላ ይቆጠብና፣ መውደቅ መድገም፣ ከዛ በኋላ ትምህርት ማቋረጥ

እዚህ ሀገር ደግሞ ትምህርት ቤት ቡሊንግ ካለ አንዳንዶቹ ከቤታቸው ሳይበር ስኩሊንግ ወይም ሆም ስኩሊንግ የመፈለግ አይነት አዝማሚያ አለ። ይሄ ለአንዳንዶቹ ጥሩ መፍትሄ ሊሆን ሲችል፣ ግን ችግሩን አቮይድ አድርጎ ራስ ወደ መቆጠብ ነገር ይገፋፋል። ይሄ በጊዜ ካልተስተካከለ እያደጉ ሲመጡ ወደ እጽና ሲጋራ ማጨስ፣ ወደ አልኮል፣ ወደ ሌላ ድራግ ውስጥ ለመግባት ይዳርጋል። እየበዛ ከሄደ እንቅልፍ የማጣት የጭንቀት ስሜት

በእንቅልፋቸው ደግሞ መጥፎ ነገሮች እያዩ ካልተስተካከለ ወደ ንዴትና ሰዎችን ወደ መጉዳት ሀሳብ ነው ውስጥ ያስገባቸዋል። ለመሆኑ እነኚህ ሁኔታዎች የሚከስቷቸው የአእምሮ ጤና እውቀቶች በታዳጊ ልጆች እና በወጣቶች ላይ የሚከስቷቸው ምልክቶች ምን አይነት ናቸው? በአዋቂነት እድሜያቸው ሲከሰቱ ከሚፈጠረው ሁኔታ ጋርስ እንዴት ይነጻጸራሉ? በአዋቂ ላይ ለምሳሌ ራስን የመቆጠብ ራስን የማቅለል ሲሆን

በልጅነት ዕድሜ ደግሞ የሚታየው የዲፕሬሽን ስሜት የንዴትና የአውትወርድ ቢሄቪየር ኤክስተርናላይዚንግ ይሉታል። እንደ ማጥፋት ነገሮችን፣ መስበር፣ መጣላት እና ንዴትና ለመቆጣጠር አይነት ስሜት ሊሆን ይችላል። ዶክተር ቢኒያም

ልጆቻቸው እንዲህ ላለው ተገቢ ያልሆነ ግፊት ተጋልጠው መሆን አለመሆኑን ልጆቹ ከትምህርት ቤት ብቻ ሳይሆን ቤታቸው ውስጥም ሰግተው የሚደብቁ ከሆነ ወላጆች ምን አይነት ነገሮችን ማጤን አለባቸው? ልጆቻቸው ለእንዲህ ያለው ሁኔታ ተጋልጠው እንደሆን የበለጠ በቀረበ ስሜት እንዲከታተሉ ትምህርት ቤታቸውን ማነጋገር ካለባቸው

አስፈላጊውን እርምጃ መውሰድ እንዲችሉ ምን አይነት እንደው ጠቋሚ ምልክቶች ይታያሉ? ልጆቹ ባይናገሩ ለእንዲህ ያለ ሁኔታ ተጋልጠው ከሆነ? ወደ መፍትሄው እየመጣ ነው። ይህም ምንድነው? ልጆች ቢናገሩና ችግሩ መፍትሄ በጊዜ ሊፈለግለት በጣም ቆንጆ ነው። አንዳንድ ጊዜ ግን ልጆቹ እኔ ራሴ እቆጣጠረዋለሁ፣ ነገሩን አቆመዋለሁ፣ ነገ ጥሩ ቀን ይሆናል፣ እንደዚህ እያሉ እየቆየ እየቆየ ሲሄድ ለችግሩ መፍትሄ ሳይገኝለት ሊቆይ ይችላል።

እና ዋናው ምንድን ነው ልጆቹ ይሄን አይነት ነገር ከመድረሱ በፊት ፕሪቨንት ማድረጉ ትልቅ ነገር ነው። እና ፕሪቨንት የሚደረገው እንዴት ነው? በቤተሰብ ውስጥ ለምሳሌ እናትና አባት ከልጆቻቸው ጋር ጥሩ አይነት ግንኙነት ካላቸው፣ ግልጽ የሆነ ኮሚኒኬሽን ካለ፣ ለምሳሌ ከትምህርት ቤት ሲመለሱ ቁጭ ብለው ስለ ቀኑ ትንሽ ማውራት። እንዴት ነበር ዛሬ ቀን ምን ነገር ሀልተን ያደረገን

ልጆች ደግሞ እንደዚህ ቁጭ ብላችሁ እናውራና እንደዚህ ሲባሉ አንዳንድ ጊዜ ደስ አይላቸውም። እንግዲህ በዚህ ሀገር ሌክቸር ሊያደርጉኝ ነው ብለው አልፈልግም መስማት ይላሉ። እንደሱ ሳይሆን ለምሳሌ አብረን ወጣ ብለን ወክ እናደርግ ወይ ኳስ የወረወርን እየተጫወትን ዛሬ እንዴት ነው ቃል ብትላቸው ኢንዲሬክት ኦፕን እንዲሆን ያደርጋቸዋል። እና ዋናው ምንድ ነው ችግር ካለ ብትነግሩን አብረን መፍትሄው እናደርገዋለን። ያንተ የአንቺ ብቻ ሳይሆን ችግሩ የእናንተ ችግር

የቤተሰባችን የሁላችን ችግር ነው። ከእናንተ ጎን አብረንን ሲባሉ ልጆቹ ኮንፊደንስ ይሰማቸዋል። ይሄ በትምህርት ቤትም ደረጃ አስተማሪዎች ስለ ቡሊንግ ያስተምራሉ። ካውንስለሮች ምን አይነት ችግር ካለ መታችሁ ንገሩን ይላሉ። እና አንዳንድ ጊዜ ልጆች ትምህርት ቤት ኢንትረስት ሲያጡ ወይም ያልሆነ አይነት ውጤት ሲያመጡ አስተማሪዎቹ ብዙ ልጆች ስለሚያዩ በአንድ ጊዜ ልጆቹም እያንዳንዶቻቸው ስለሚያውቁ

አንዱን ከአንዱ ኮምፔር ማድረግ ይችላሉ እና አንድ ልጅ መቅረት ሲጀምር ውጤቱ እየወረደ ሲሄድ በፊት በደንብ ቢሳተፍ የነበረ እና የሚመልስ ልጅ አሁን ወደኋላ መቅረት ሲጀምር ወደ ጎና አድርገው ምንድን ነው ችግርን፣ ምን ልረዳ እችላለሁ ሊሉ ይችላሉ እና ለልጆች ዋናው የሚያስፈልገው ምንድን ነው ኢቨን ለብዙ ለብዙ ነገር ምንድን ነው ዋናው ነገር ብለው ሲያጠኑ ልጆች በልጅነታቸው ከሜንቶር ጋር

ከአስተማሪ ጋር ከትምህርት ቤት ጋር ኮኔክትድ ከሆኑ ከመሰላቸው ያ ከብዙ ነገር ራሳቸውንም ከማጥፋት ስለራሳቸውን መጥፎ ስለሚሰማቸው ነገር እንዲቀንስ በጣም ትልቁ ነገር ዋናው ብሎ ያዩት በዚህ በኮቪድ የሚያየ ነው። ኮኔክትድነስ አጡ ልጆች እና ያ ኮኔክትድነስ እንዲኖር መሞከር አለብን። መልካም። ዶክተር ብንያም በዚህ ሰዓት ፕሮግራማችን የሚከታተሉ

ወላጆች ብዙ ቁም ነገሮችን የሚይዙ ይመስለኛል። የጤና እንክብካቤውና ክትትል ብቻ ሳይሆን አስቀድሞ መከላከል ወይም ነገሮች ሳይባባሱ መከላከል የሚያስችሉ መንገዶችንም ጠቋሚ ሁኔታዎችንም ገልጸዋል። ዶክተር ቢኒያም ገሰሰ የታዳጊ የወጣቶችና የአዋቂዎች አእምሮ ሕክምና ልዩ ባለሙያ ለጊዜው አመሰግናለሁ። ተስፋ አድርጋለሁ በሌላ መሰል ውይይት መልሼ አገኝዎታለሁ። ጊዜር ስትልኝ እኔም እንደዚህ አይነት አጋጣሚ አግኝቼ ስለ ሞዶ ፊልድ መናገር ስለቻልኩኝ አመሰግናለሁ።

ለወደፊትም ተባባሪ ለመሆን በጣም ፈቃደኛ ነኝ። እግዜር ይስጥልኝ። ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ 18 የሚተላለፍላችሁ የሰኞው ምሽት ጥቅምት 26 2016 ዓ ም መሰናዷችን ይቀጥላል። ተከታዩ ዘገባችን ደግሞ የአፍሪካ ነክ ርዕስ ነው።

ናይጄሪያን ከረሃብ ለመታደግ ተሟጋቾች አስቸኳይ ጥሪ አቀረቡ። በናይጄሪያ የዓለም አቀፉ የቀይ መስቀልና የቀይ ጨረቃ ማህበራት

ተሟጋቾች ሀገሪቱን ከረሃብ አፋፍ ለማዳን አስቸኳይ እርምጃ እንዲወሰድ ጠይቀዋል። የተባበሩት መንግስታት ድርጅት በአሁኑ ጊዜ ከ15 በመቶ በላይ የሚሆነው የሀገሪቱ ሕዝብ የተመጣጠነ ምግብ እጥረት እንዳለበትና ቁጥሩ እየጨመረ መሆኑንም አመላክቷል። የጊብሰን ኤሚካ ከአቡጃ ያደረሰንን ዘገባ ደረጀ ደስታ እንደሚከተለው አጠናቅሮታል።

ምግቡ አነስ ሲልና ብዙ ውሃ ይገባበታል። የ41 ዓመቷ ሩት ዴቪድ ቤተሰቦቿ ያጋጠማትን ከባድ የምግብ እጥረትና እንዴትስ እየተቋቋሙት እንዳሉ ትናገራለች። የሦስት ልጆች እናት የሆነችው ሩት ቦኮ ሃራም በሰሜን ምስራቅ ናይጄሪያ በቦርኖ ግዛት በሚገኘው መንደራቸው ላይ ያደረሰውን ከባድ ጥቃት በመሸሽ ከቤተሰቦቿ ጋር ወደ ናይጄሪያ ዋና ከተማ አቡጃ ከመጣች በኋላ ህይወት ከባድ እንደነበረ ትናገራለች።

ረሃባችንን ለማስወገድ አንበላም፣ እንደ ምንም እንቆጣጠረዋለን። ትንሽ እናበስላለን፣ ብዙ ውሃ እንጨምራለን። ልጆቹም ይተኛሉ። እኛም ከዚያን ቀን እስከሚቀጥለው ቀን ድረስ እንደኖርን እናውቃለን።

በአገር ውስጥ ተፈናቃይ ካምፕ ውስጥ ከአስር አመታት በላይ ከኖረች በኋላ ሩት ዴቪድ አሁንም ልጆቿን ለመመገብ የምትተማመነው በምግብ ልገሳው ላይ ነው። ሩት በናይጄሪያ ባለው አስቸጋሪ የኢኮኖሚ ሁኔታ ምክንያት ለተፈናቃይ የመጠለያ ካምፖች ከለጋሽ ድርጅቶች የሚለገሰው ምግብ እየቀነሰ በመምጣቱ ሁኔታው የከፋ ነው ትላለች።

አሁን እየመጡ አይደለም። ወደ ስድስት ወራት ይፈጃል። በመደብራችን እህል አላከፋፈልንም። ሁለተኛ ምግብ ይዘው አይመጡም። በዚህ አመት መስከረም ላይ እንደ ሩት ያሉ ወደ 248 ሚሊየን የሚገመቱ የምግብ ዋስትና የሌላቸው ሰዎች እንደነበሩ የተባበሩት መንግስታት ድርጅት አመልክተዋል።

በዚህ ዓመት ረሃብን በዓለም አቀፍ ደረጃ የሚከታተለው ግሎባል ሃንገር ኢንዴክስ የተባለው የአውሮፓ በጎ አድራጎት ድርጅት ናይጄሪያ ከ125 አገራት 109ኛ ደረጃ ላይ እንደምትገኝ አረጋግጠዋል።

የመረጃ ጠቋሚው የተመጣጠነ ምግብ እጥረትን፣ መቀንጨርን፣ መቀጨጭና ሞትን ገምግመዋል። የአየር ንብረት ውድመት፣ የዋጋ ንረትና የደህንነት እጦት በናይጄሪያ የምግብ ዋስትና እጦት ዋና መንስኤዎች ናቸው። በዓለም አቀፉ የቀይ መስቀልና ቀይ ጨረቃ ማህበራት ኦፕሬሽን ስራ አስኪያጅ ሆፕዌል ሙኒያሪ ከቅርብ ጊዜ ወዲህ የተከሰቱት ዓለም አቀፍ ግጭቶችና አደጋዎች በአገሪቱ ላሉ ፍላጎቶች ምላሽ እጥረት እየፈጠሩ መጥተዋል ይላሉ

our efforts ጥረታችን ሁል ጊዜ ከሌሎች ፍላጎቶች ጋር የሚወዳደር ይሆናል። ለምሳሌ የምግብ እጦት አሳሳቢ ጉዳይ በሆነባቸው እንደ ናይጄሪያና የተቀረበ አፍሪካ ላይ የሩሲያ ዩክሬን ጦርነት የራሱ የሆነ ተጽዕኖ ያለው ነው። አሁን የእስራኤልና ፍልስጤም ሐማስ ጦርነት አለን። በሶሪያ ቱርክ የደረሱ የመሬት መንቀጥቀጥን የመሰሉ ሁኔታዎች አሉ።

ስለዚህ እርዳታዎች፣ ድንገተኛ አደጋዎች ወደ ደረሱባቸው እነዚህ አካባቢዎች በአጣዳፊነት ቶሎ ቶሎ ስለሚሄዱ የእርዳታ ድጋፍ አሰባሰባችንን ይጎዳሉ።

የናይጄሪያ መንግስት በሐምሌ 2015 ላይ ለምግብ እጦት የአስቸኳይ ጊዜ አዋጅ አውጀዋል። የሰብአዊ እርዳታ ተቋማት በጣም ተጋላጭ ለሆኑ የህብረተሰብ ክፍሎች የጤናና የስነ ምግባር ድጋፎችን አሳድገዋል። እንደ ሙኒያሪ ያሉ ሰብአዊ ተሟጋቾች መንግስትና ባለድርሻ አካላት የምግብ ደህንነትና የረሃብ ቀውሱን ለመቋቋም ዘላቂ መፍትሄ እንዲያፈላልጉ እየገፋፉ ነው።

የምሽቱ የመጨረሻው ዘገባ ላይ ደርሰናል። ዘገባው ስፖርት ነው። ታምራት ቶላ የኒውዮርክ ማራቶንን የቦታውን የ12 ዓመት ክብረ ወሰን አሻሽሎ አሸነፈ። የጀርመኑ ክለብ ሜይንዝ አጥቂ አንዋር አልጋዚ የእስራኤል ሐማስ ጦርነትን በተመለከተ በማህበራዊ ሚዲያ ላይ ባስተላለፈው መልእክት ምክንያት ኮንትራቱ ተቋረጠ። በኮሎምቢያ ሽምቅ

ተዋጊዎች የታገቱት የሉዊስ ዲያዝ አባትን ለማስለቀቅ ድርድር እየተካሄደ ይገኛል። ኖቫክ ጆኮቪች ግሪጎር ዲሚትሪቮን ለማሸነፍ ክብረ ወሰን ከፍ በማድረግ አርባኛ የማስተርስ ሜዳ ቴኒስ ዋንጫውን አነሳ። የሚሉትና ሌሎች የስፖርት ዘገባዎችና ዜናዎችን ይዘው ኬኔዲ አባተ ይጠብቃቸዋል።

አትሌት ታምራት ቶላ ትናንት እሁድ ጥቅምት 25 ቀን 2016 ዓ ም በተካሄደው የኒውዮርክ ከተማ ማራቶን ለ12 ዓመት ተይዞ የቆየውን የቦታውን ክብረ ወሰን በማሻሻል ድል አድርጓል። የ2022 የዓለም የማራቶን ሻምፒዮኑ ታምራት በዓለም አትሌቲክስ የፕላቲኒየም ደረጃ ያለውን የኒውዮርክ ማራቶን ሁለት ሰዓት ከ04 ደቂቃ ከ58 ሰከንድ በሆነ ጊዜ ነው ያሸነፈው። በዚህም ኬንያዊው ጄፍሪ ሙታይ እንደ አውሮፓውያን አቆጣጠር በ2011 የያዘውን ክብረ ወሰን

በ8 ሰከንድ ያሻሻለው ታምራት የኒውዮርክ ከተማ ማራቶንን ከ2 ሰዓት ከ5 ደቂቃ በታች ያጠናቀቀ የመጀመሪያው አትሌትም ሆኗል። በኒውዮርክ ማራቶን ሲወዳደር የዘንድሮ ሶስተኛው መሆኑን የተናገረው አትሌቱ ከዚህ ቀደም ባደረጋቸው ሁለት ውድድሮች አራተኛ መውጣቱን አስታውሷል። ውድድሩን ለመጀመሪያ ጊዜ በማሸነፌ በጣም ደስተኛ ነኝ ማለቱን የዓለም አትሌቲክስ በድረ ገጹ አስፍሯል። የተወዳደረው ለማሸነፍ እንጂ የቦታውን ክብረ ወሰን የማሻሻል ሀሳብ እንዳልነበረው

ተናግሯል። ከታምራት ቶላ በሁለት ደቂቃ ያህል ዘግይቶ የገባው ኬንያዊው አልበርት ኮሪር ሁለተኛ ሲወጣ፣ ሌላኛው ኢትዮጵያዊ ሹራ ቂጣታ ሶስተኛ ወጥቷል። በሴቶች ምድብ በተካሄደው ውድድር ደግሞ ኬንያዊቷ ሄለን ኦቢሪ በውድድሩ መጨረሻ ላይ ተስፈንጥራ በመውጣት አጨራረሷን በማሳመር ኢትዮጵያዊቷን ለተሰንበት ግዳይ አስከትላ በመግባት አሸንፋለች። የዘንድሮውን የቦስተን ማራቶንም ያሸነፈችው የሁለት ጊዜ የአምስት ሺህ ሜትር የዓለም ሻምፒዮኗ ኦቢሪ የዛሬውን የኒ

ኒውዮርክ ማራቶን ሁለት ከ27 ከ23 በሆነ ጊዜ ነው በአንደኝነት ያጠናቀቀችው። ለተሰንበት ከኦቢሪ በስድስት ሰከንድ ዘጊታ ስትገባ፣ ሌላኛዋ ኬንያዊት ሻሮን ሎኬዲ ውድድሩን በሶስተኝነት አጠናቃለች።

የኔዘርላንድሱ የክንፍ መስመር ተጫዋች አንዋር አልጋዚ በማህበራዊ ትስስር ገጹ ላይ ለፍልስጤን በመወገን ለጥፏል በተባለው ቪዲዮ ምክንያት ከሜንዝ ክለብ ጋር የነበረው ኮንትራት መቋረጡን ክለቡ አርብ ዕለት አስታውቋል። የጀርመኑን ክለብ ሜንዝ በመስከረም ወር በነጻ ዝውውር የተቀላቀለው የ28 ዓመቱ አልጋዚ ተቀባይነት የሌለው ቪዲዮ ለጥፏል ያለው ክለቡ በቀጣይ ወር እንደ አውሮፓውያኑ ጥቅምት 17 እግድ ጥሎበት እንደነበር ገልጿል። የቀድሞ

ኤቨርተን እና የአስቶን ቪላ ተጫዋች የታገደው ከቀናት በፊት ለጥፎ ያጠፋው ቪዲዮ ባለው ወገንተኝነትን የሚያሳይ መልእክት ምክንያት መሆኑን ክለቡ አስታውቋል። ሜንስ ተጫዋቹን ካገደ በኋላ ውስብስብ ግጭቶችን በተመለከተ አቋምን የሚያንጸባርቅ አስተያየት መስጠት ከክለቡ ሴቶች ጋር የማይጣጣም ነው ብሏል። ሆኖም ተጫዋቹ ከክለቡ አመራሮች ጋር ባደረገው ውይይት በለጠፈው ቪዲዮ ተጸጽቷል ያለው ክለቡ እገዳውን ማንሳቱን ሰኞ ለት አስታውቆ ነበር። አልጋዚ በበኩሉ ረቡ በ

በማህበራዊ ሚዲያ ባስተላለፈው የጽሁፍ መልእክት ክለቡ መግለጫውን ያወጣው ያለ ፈቃዱ መሆኑን ገልጾ እኔ በአቋሜ አልተጸጸትኩም ወይንም ምንም አይነት ጸጸት የለብኝም ብሏል። ዛሬም ይሁን ሁሌም እስከ መጨረሻው እስትንፋሴ ድረስ ለሰው ልጆችና ለተጨቆኑ ሰዎች እቆማለሁ ሲልም በአቋሙ መጽናቱን አመልክቷል። ይህን ተከትሎ ክለቡ ከተጫዋቹ ጋር ያለውን ኮንትራት ማቋረጡን ይፋ አድርጓል። አል ጋዚ አርብ ዕለት በማህበራዊ የትስስር ገጹ ለእገዳው በሰጠው ምላሽ

ሰዎች ብቻህን እንኳን ብትሆን ለትክክለኛው ነገር ቁም ካለ በኋላ በጋዛ ውስጥ በንጹሐንና አቅመ ደካሞች ላይ ከተፈጸመው ጥቃት ጋር ሲነጻጸር የእኔ ስራ ማጣት ምንም አይደለም ብሏል። የ28 አመቱ ተጫዋች ሜይንዝን መስከረም ላይ ከተቀላቀለ በኋላ በተቀያሪነት ሶስት ጨዋታዎችን አድርጓል።

የሊቨርፑሉን አጥቂ የሉዊስ ዲያዝን አባት ያገተው ብሔራዊ ነጻ አውጪ ጦር የተባለ በሀገሪቱ የሚንቀሳቀስ የሽምቅ ተዋጊ ቡድን መሆኑን የኮሎምቢያ መንግስት አስታውቋል። ትናንት ሊቨርፑል ከሉተን ጋር ባደረገው የፕሪምየር ሊግ ግጥሚያ ባለቀ ሰዓት ግብ አስቆጥሮ ሊቨርፑልን አቻ ያደረገው ሉዊስ ዲያዝ ግቡን ካስቆጠረ በኋላ ከመለያው ስር የለበሰውን አባቴን ልቀቁት የሚል ጽሑፍ ያለበት ቲሸርት በማሳየት ለአጋቾቹ መልዕክት አስተላልፏል። ታጋች አባቱን ለማስ

ለቀቅ ከሽምቅ ተዋጊዎች ጋር ድርድር እየተደረገ መሆኑን የገለጸው የኮሎምቢያ መንግስት ተዋጊዎቹ በተወካያቸው አማካኝነት የደያዝን አባት በተቻለ ፍጥነት እንለቃለን ማለታቸውን አስታውቋል። የደያዝ እናትና አባት ከሳምንት በፊት በሰሜን ኮሎምቢያ ከምትገኘው ባራንካስ የተባለች አነስተኛ ከተማ መታገታቸው ይታወሳል። ይሁን እንጂ ፖሊስ የደያዝን እናት ሲሌኒሲ ማሩላንዳን በሰዓታት ውስጥ ማስለቀቅ ቢችልም እስካሁን በአጋቾች ቁጥጥር

የሚገኙት አባቱ እንዲለቀቁ የባራንካስ ነዋሪዎችም ባለፈው ሳምንት መጀመሪያ ላይ ሻማ በማብራት ባደረጉት ሰልፍ ጠይቀዋል። የሀገሪቱ መንግስት የዲያዝን አባት ለማስፈለግ በርካታ ወታደሮችንና አየር ኃይል ማሰማራቱ አይዘነጋም።

ኖቫክ ጆኮቪች ትናንት በተካሄደው የፓሪስ ማስተርስ የፍጻሜ ጨዋታ የቡልጋሪያውን ግሪጎር ዲሚትሮቭን ስድስት ለአራት እና ስድስት ለሶስት በመርታት አሸንፏል። በዚህም ሰባተኛ የፓሪስ ማስተርስ ዋንጫውን እንዲሁም በአጠቃላይ ደግሞ አርባኛ የማስተርስ ዋንጫውን በማሸነፍ ጆኮቪች በራሱ የተያዘውን ክብረ ወሰን ከፍ አድርጓል። የትናንቱ ዋንጫው ለሰላሳ ስድስት አመቱ የዓለም ቁጥር አንድ ሰርቢያዊ የሜዳ ቴኒስ ተጫዋች በአመቱ ያሸነፈው ስድስተኛ ዋንጫው ነው። ጆኮቪች በዚህ የውድድር

አመት ካደረጋቸው ጨዋታዎች መካከል በአልካራዝ ከገጠመው አንድ ሽንፈት ውጭ ሁሉንም 33 ጨዋታዎች አሸንፏል። በዚህ ሳምንት በጣም ፈታኝ ከሆኑ ሁኔታዎች በኋላ ዋንጫ ማሸነፌ የማይታመን ነው ሲል በፓሪስ የጨጓራ ሕመም ገጥሞት ሕክምና ሲከታተል የነበረው ጆኮቪች መናገሩን አሶሽየትድ ፕሬስ ዘግቧል።

ለዛሬ መረጥናቸው ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። ለምሽቱ የያዝናቸው ዘገባዎች ተገባደዋል። ከመሰናበታችን በፊት የመርሃ ግብር ማሳሰቢያ ሰምተን እንመለስ። በለውጥ ጊዜ ዓለም መረጋጋት ሲያጣ

የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ሕልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ።

በአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩአቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን፣ በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።

ለዕለቱ የያዝነው ዘገባ ተጠናቋል። ከመሰናበታችን በፊት በፌስቡክ ላይ ካገኘናቸው አስተያየቶች ጥቂቶቹን እናጋራችሁ። የትግራይና የአማራ ክልሎች አከራካሪ ቦታዎች በሕዝበ ውሳኔ ይፈታሉ የሚለውን ዘገባ ተከትሎ ጊድማር የተሰኙ

ተመልካች ወይም ደግሞ አስተያየት ሰጪ፣ ይህ የፕሪቶሪያው የሰላም ስምምነት በቀጥታ ያጠፈ ነው። የሽግግር መንግስቱና የትግራይ የፖለቲካ ኃይሎች የፌዴራል መንግስቱን አቋም እንዴት እንደሚያዩት ጥያቄ ያለኝ ያሉ ሲሆን፣ በሌላ በኩል ደግሞ አቤ ከቤ የተሰኙ አስተያየት ሰጪ፣ ይሁና እናየዋለን፣ ይወሰናል ብለዋል። አሌክስ ኬሙሙ በጣም ጥሩ ውሳኔ ነው ብለዋል። ሌሎች አስተያየት ሰጪዎችም አሉ። የአፍጋን ገበሬዎች

አንድ ቢሊዮን ዶላር አጡ የሚለው ዘገባ ላይ ደግሞ ዳጊ ጌራ ታሊባን መመስገን አለበት የተከለከለው እጽ በመሆኑ ያሉ ሲሆን ኤዋን ዴሜና ደግሞ ገበሬዎቹ ሲያሳዝኑ የሚል አስተያየት አስፍረዋል። ሁሉንም እናመሰግናለን። አድማጭ ተመልካቾቻችን እንግዲህ ለማክሰኙ ምሽት ጥቅምት ሀያ ስድስት

2016 ዓ ም ይቅርታ ለሰኞ ምሽት ጥቅምት 26 2016 ዓ ም የያዝነውን መሰናዶ እዚ ላይ ይፈጽመናል ኤደን ገረመው የምሽቱን መሰናዶ በመምራት ጽዮን ግርማ በዋና አዘጋጅነት ብርሃን ኃይሉ ስርጭቱን ከስቱዲዮ በማቀናበር ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎችና ዘጋቢዎች ጋር በመሆን አብረናችሁ ቆይተናል እናንተም አብራችሁን ስለነበራችሁ እናመሰግናለን ለምሽቱ የያዝናቸው ዘገባዎች ተጠናቀዋል ሰላም ጤና ስጥልን ደናደሩ